ሳድግ ጠበቃ ሆናለው ነበር የሚለው እያደገ ሲመጣ ግን ይሄ ህልሙ ተቀይሮ ወደ ስነ ጽሑፍና ፎቶግራፍ ጥበብ እንዳደላ ይናገራል። የጋዜጠኝነትና የኮሚኒኬሽን ትምህርት በሐዋሳ ዩኒቨርሲቲ በሚወስድበት ወቅት በትርፍ ጊዜው በፎቶ ቤት ተቀጥሮ ፎቶግራፍ ማንሳት የጀመረው የዛሬ እንግዳዬ ዳዊት ጥበቡ ተመርቆ ከዩኒቨርስቲ ከወጣ በኋላም በጋዜጠኝነት እየሰራ የመጀመሪያ ካሜራውን ኒከንዲ 3200 በስምንት ሺህ ብር ለመግዛት ጥቂት ወራት ገንዘብ አጠራቅሟል። ካሜራውን የያዘ ሰሞኑም ሁሉን ነገር ያነሳ እንደነበር ያስታውሳል። በማህበራዊ ድረ ገጾች ላይ ያገኛቸው የፎቶግራፍ ወዳጆቹም ጋር በአካል እየተገናኙ በህብረት ፎቶግራፍ ማንሳታቸውና መተቻቸታቸው ለተሻለ ስራ ረድቶኛል ይላል። ፌስቡክ እና እንደዚህ በሶሻል ሚዲያ የምንገናኝ ፎቶግራፈሮች እርስ በርስ እየተገናኘን ሙያችንን ለማሳደግ አብረን የምንሰራበት ነገር ተፈጠረ እና ያ በጣም ረድቶኛል እና ሰፊ ምክንያት ነው እና ወደ ደቡብ በመሄድ የሪፍት ቫሊ ሌኮችን በማንሳት እስከ ሐዋሳ ድረስ የፎቶግራፊ ኤግዚቢሽንም ሁለት ሺ አስራ አራት ላይ አዘጋጅተ ነበረ። በዚህ የፎቶግራፍ ቡድን በኩል የተዋወቃት አንዲት ዝነኛ ኢትዮጵያዊት የፎቶግራፍ ባለሙያ የፎቶግራፍ ጥበብን በጥልቀት እንዲገነዘብ እንደረዳችሁም ይናገራል። ፎቶግራፍ ትምህርት ቤት አልገባሁም። በጣም ፎቶግራፊ የሳይ ላይ በጣም ተጽዕኖ ፈጻብኛለች የማምነው አይዳ ሙሉነህ ለምትባል ፎቶግራፈር አለች ኢትዮጵያ ከእሷ ጋር በጣም ተቀራርበን ብዙ ነገሮችን አስተምራኛለች። እሷ ላሊበላ፣ ጎንደር ሄደናል እና ስራዎቻችንን እንልክላታለን። መገሰጥ ነው የሚባላ፣ ትገጽተናለች። ጥሩ ከሰራን ጥሩ የሰራንበትን ምክንያት፣ ጥሩ ካልሆነ ደግሞ ጥሩ ያለንበትን ምክንያት ትነግረናለች። በተዘዋዋሪ እየተማረን ነው ማለት ነው፣ ጥሩ ፎቶግራፍ ምን ይሆናል የሚለውን ነገር ከዛ ከእሷ ጋር እሷ ስትሰራ አብረን እሷን እናቅጣለን። አብረን በመዋላችን እና አብረን ብዙ ጊዜ በማሳለፋችን ብዙ ነገር እንድማር አድርጎኛል። ከዛ በተጨማሪ ደግሞ ዓለም አቀፍ ፎቶግራፈሮች ይመጡ እኛ ከነሱ ጋር እየሰራን ከነሱ በጣም ብዙ ነገሮች ተምረናል ማለት ነው እና በዛ ነው እያደገ እያደገ የመጣው። ፎቶግራፍ ለማንሳት በሚጓዝባቸው የኢትዮጵያ ክፍሎች ውስጥ ታሪካቸው ያልተነገረላቸው ብዙ የቱሪዝም መዳረሻዎች ሊሆኑ የሚችሉ ቦታዎችን ያስተዋለው ዳዊት ጉዞ በሚል ርዕስ የዝዋይ ገዳማትን ታሪክ በፎቶ የመዘገብ ስራ ጀመረ። እንደ ኢትዮጵያ በጣም ብዙ ታሪክ በጣም ብዙ ቅርሶች በጣም ብዙ ትውፊቶች ያሉን ህዝቦች ነን እና ያንን በደንብ ማውራትና ለዓለም ማታወቅ ፈልጋለሁ የጉዞ ፕሮጀክት የሚለው እና ሁለት ሺ አስራ አምስት ላይ ዝዋይ ላይ አንደኛው ሀይቅ ላይ አምስት ደሴቶች አሉ ከአንድ ሺ አንድ መቶ ስልሳ ሁለት ዓመት በፊት ሰው መኖር ይጀምር ነበር እዛ እና በዚህ ነው የምጀምረው። በቃ ይሄ ነገር መታተም አለበት፣ ይሄ ቦታ በደንብ መታወቅ አለበት ጊዜ ወሰንኩኝ፣ የዛን ጊዜ ማለት ነው ከዛ በኋላ በደንብ ተዘጋጅተን ወንድም የነበረ እሱም ጋር አንድ ላይ ሄደን አነሳን ሰዎች ኢንተርቪው ያደረግኩኝ እና ጉዞ መቶ ስልሳ አምስት በሚል ጉዞ መቶ ስልሳ አምስት የተባለበት ደግሞ ከአዲስ አበባ መቶ ስልሳ አምስት ኪሎ ሜትር ስለሆነ፣ መቶ ስልሳ አምስት ኪሎ ሜትር ተጉዘን የምናገኘው ስራ በሚል ይህንን መጽሐፍ አዘጋጀው ማለት ነው። ሰማንያ ፐርሰንቱ ስለ ዝዋይ ያወራና ከዝዋይ ጀምሮ አብያታ ሳላ ላንጋኖ አዋሳ አባያና ና ጫሙን ብሔራዊ ፓርኮቹን እነሱን ፊቸር አርግ ያለው ከሁለት መቶ በላይ ፎቶዎች አሉት። ፈተና ነው ብዬ የማስበው የነበረው መጽሐፉን ማሳተም ነበረ። ከባልና ቱሪዝም ጋር አንድ ላይ በመሆን ለማሳተም ጥረት አድርግ ያለውን ብዙ ገፍቼ ሄጄ ነበረ እና ከእነሱ ጋር ለመስራት አልተቻለም። የተለያዩ ምክንያቶች ወፍታል። ብቻ ለያውቅ ድጋፍ አልሰጡኝም እና በራሴ ነው መጽሐፉን ያሳተሙ። ሰራራቸው በጣም መተካከል አለብ ከመጽሐፉ ህትመት በኋላም በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ ስር በመሆን መጽሐፉን በፓሪስ አሳይቶና ለጥናትና ለምርምር እንዲሆን ማበርከቱን ነግሮኛል። በአሜሪካን ሀገር በዋሽንግተን ዲሲ ኮንግረስ ላይብራሪም እንዲሁ በስጦታ መጽሐፉን አበርክቷል። በግሪክ ሀገርም ስራዎቹን በብላንኮ ጋለሪ በተደጋጋሚ አሳይቷል። በስደት ህይወቱን በካናዳ ከጀመረ በኋላ ብቸኝነቱን በካሜራ በኩል እንዳሸነፈው የሚናገረው ዳዊት በቶሮንቶ ጎዳናዎች ላይ ወደ ስራ ሲሄድና ሲመለስ የሚያገኛቸውን የልዩ ልዩ አገር ዜጎች እያስፈቀደ ታሪካቸውን እየጠየቀ ከፎቶግራፍ ጋር በማቀናጀት ጉዞ ስቶሪስ ብሎ ሰዎች ታሪካቸውን የሚያካፍሉበት መድረክ ከፍቷል። ከድሮ ጀምሮ የምከተለው ሂዩማንስ ኦፍ ኒውዮርክ የሚል የፎቶግራፊ ፕሮጀክት ነበረ እና ሂዩማንስ ኦፍ ኒውዮርክ ምንድነው የሚያደርገው የተለያዩ ሰዎች መንገድ ላይ እያቆመ ሰውን እያነሳ ከነዛ ሰዎች ዩኒክ የሆነ ታሪክ እያወጣ ይጽፋል እና ያንን ነገር ቶሮንቶ ላይ ለምንድን ነው የማልሰራው የጉዞ ታሪኮች ጉዞ ስቶሪስ የሚለው ነገር ላይ ወሰንኩኝ እና ያው ሁልጊዜ ካሜራ አለኝ እጄ ላይ ሰው እንደዚ አይነት ስራዎችን መስራት ጀመርኩኝ። ከዛ አንድ እየተባለ ሁለት ከብዙ ሀገር ሰው ለመጎብኘትም ለመኖር የሚመጣበት ሀገር ስለሆነ ከነዛ በጣም ብዙ የምንማረው ነገር ይኖራል። ብዙ ጓደኛ የለኝም፣ እዚህ ከቤተሰብ ርቄ ነው የምኖረው እና በየቀኑ ይህን ነገር ማድረገኝ ለእኔ ራሱ ሁልጊዜም ቢሆን የምሰራው ነገር አለ። ሁልጊዜም ቢሆን ያ ሰው ለእኔ የሚያስተምረኝ ነገር ይኖራል። ከዛ ከሚነግረኝ ሰው ታሪክ ማለት በሁለት ሺ አስራ ዘጠኝ በቃ ይህን ነገር ማድረግ አለብኝ ብዬ አቀድኩኝ። ከዛ ጊዜ ጀምሮ ሁለት መቶ የሚደርሱ ፎቶዎችን ሼር አድርጌያለሁ። ከእያንዳንዱ ታሪክ በጣም ከሁሉም የምትማሪው ብዙ ነገር ይኖራል። እንደ ውጣ ወረዳችን እና ውስጣችን እንዳለው ነገር ትምህርቱም ይለያያል። ለወደፊት የጉዞ ስተርሲን ሲንገልጽ የማዳበርና እንዲሁም የኢትዮጵያ የቱሪዝም መዳረሻዎችን በፎቶግራፍ እያስደገፉ በመጽሐፍ በማሳተም ለዓለም የማስተዋወቅ እቅድ ያለው የፎቶግራፍ ባለሙያው ዳዊት በቅርቡ የሚወጣ በሰሜን ኢትዮጵያ ውስጥ ካሉት የቱሪዝም መዳረሻዎች አንዱ ላይ ያተኮረ የጉዞ መጽሐፍ ለህትመት ለማብቃት እየሰራ መሆኑን ነግሮኛል። ለአሜሪካ ድምፅ ሬዲዮ ኤደን ገረመው።